You're with SBS ሬዲዮ ሀገርኛ ሪፖርት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዚደንት ኢሳያስ አፈወርቂ ጋር መወያየት እንደሚፈልጉ ህወሀት ትግል የጀመረበትን አርባ አምስተኛ ዓመት ምክንያት በማድረግ መቀሌ ትግራይ ለሚባለው ድረገጽ ምስክሮች ቃለ ምልልስ አስታወቁ። ዶክተር ደብረጽዮን በዚህ ወቅት እንደተናገሩት በኢትዮጵያና ኤርትራ መካከል ያለው የድንበር ችግር በዘላቂነት መፍትሄ ሊያገኝ የሚችለው መሪዎች ተገናኝተን በህግ በስርአትና ተቋማዊ በሆነ መልኩ መፍትሄ ስናበጅለት ነው ብለዋል። አያይዘውም የድንበሩ ችግር መፍትሄ ያላገኘው መሪዎች ተገናኝተን ባለመዋያታችንና በህግና ስርዓት ጉዳዩን ለመቋጨት ባለመቻላችን ነው በማለትም ተናግረዋል። በዚህ ጉዳይ ላይ ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተን መዋየት እንደሚፈልጉ ዶክተር ደብረ ጽዮን ደግመው ደጋግመው ገልጸዋል። ከዚህም አልፎ በሁለቱ ሀገሮች መካከል የነበረውን ሰላም ያደናቀፈው ህዝብ ሳይሆን መንግስታት ናቸው ያሉት ዶክተር ደብረ ጽዮን ህዝብ ሁሌም ሰላም ፈላጊ ነው፣ ችግር ያለው መሪዎች ጋር ነው ብለዋል። ይህ የዶክተር ደብረ ጽዮን ቃለ ምልልስ ቀደም ሲል የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ የኢትዮጵያና ኤርትራ ድንበር ጉዳይ እልባት ያላገኘው በዋት በጥባጭ ጠባይ ነው በማለት ለሰጡት ሰፊ ቃለ ምልልስ የተሰጠ መልስ እንደሆነ ብዙዎች ይናገራሉ። አቶ ኢሳያስ እንዳሉት ህወሀት በትጥቅ ትግሉ ወቅት በጥባጭ ነበር። ይህ የህወሀት በጥባጭ ጠባይ የድንበር ጉዳዩን ህወሀት ከኢትዮጵያ መንግስት ጋር ለመደራደሪያ ካርድነት ስለሚጠቀምበት ጉዳዩ እልባት ሊያገኝ አልቻለም ብለው አቶ ኢሳያስ መናገራቸው የሚታወስ ነው። ዶክተር ደብረጽዮን ለአቶ ኢሳያስ ተገናኝተን ለመነጋገር ያቀረቡት ከዚህ የአቶ ኢሳያስ ጠንካራ ሂስ በኋላ መሆኑ ነው ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ የቀድሞው የብሔራዊ ባንክ ገዢ አቶ ተክሎ ወልድ አጥናፉ የኢትዮጵያ ንግድ ባንክ የቦርድ ሰብሳቢ ሆነው መሾማቸውን የደረሰን ዜና አመለከተ። አቶ ተክሎ ወልድ በቦርድ ሰብሳቢነት የተኩት የብሔራዊ ፕላንና እድገት ኮሚሽነርን ዶክተር ፍጹም አሰፋን ነው። አቶ ተክሎ ወልድን በኢትዮጵያ ንግድ ባንክ የቦርድ ሰብሳቢነት የሾሟቸው ጠቅላይ ሚኒስትር አቢይ አህመድ መሆናቸውን ተጠቅሷል። በአዲሱ ሹመት መሰረት የኢትዮጵያ ንግድ ባንክ የቦርድ አባላት ቁጥርም በአንድ ጨምሮ ዘጠኝ ሆኗል። በዚህ ሹመት ዶክተር ፍጹም ከቦርድ ሰብሳቢነት ሸርተት ብለው የቦርዱ ዳይሬክተር ሆነው እንዲያገለግሉ ተደርጓል። አቶ ክውልድ ለንግድ ባንክ ቦርድ ሰብሳቢነት የተመረጡት የንግድ ባንኮች የገንዘብ እጥረት ማለትም ሊክዊድ ማኒ ሾርቴጅ ገጥሟቸዋል ተብሎ ከፍተኛ ስጋት ባለበት በአሁኑ ወቅት ነው። የንግድ ባንኮች የተቀማጭ ሂሳብ ከብድር መጠኑ ጋር የማይጣጣም መሆኑ ተነግሯል። ከንግድ ባንክ በተገኘው መረጃ መሰረት ባለፈው የበጀት ዓመት ባንኩ አምስት መቶ አርባ አንድ ቢሊዮን ብር ተቀማጭ እንደነበረው ሲገለጽ ከዚህ ውስጥ ሁለት መቶ አንድ ቢሊዮን ብር በብድርና በቅድመ ክፍያ አውጥቷል። ከዚህ በተጨማሪ ለኢንቨስትመንት ሶስት መቶ ሰባ ስምንት ነጥብ አንድ ቢሊዮን ብር በቦንድ ሽያጭና በክፍያ ፈጽሟል። ከዚህም በተጨማሪ የኢትዮጵያ ንግድ ባንክ ፕሮጀክቶችንም በገንዘብ ይደጉም እንደነበር ይታወቃል። ይህ እንግዲህ ባንኩ ለስራ ማንቀሳቀሻ እና የአጭር ጊዜ ብድርን ከማከናወን ቦታ ያለው ስራ መሆኑ ነው። በአሁኑ ጊዜ በገንዘብ እጥረት ሳቢያ የተፈጠረው ስጋት በመጠኑ እንዲሁም ለዘብ ማለትም የባንክ ባለሙያዎች ይናገራሉ። በዚህ አመት የስድስት ወራት የበጀት አፈጻጸም የኢትዮጵያ ንግድ ባንክ ሀያ አራት ነጥብ ስድስት ቢሊዮን ብር ተቀማጭ ብር እንዳሰባሰበ እና የደንበኞቹን ብዛትም በአንድ ነጥብ ዘጠኝ ሚሊዮን ጨምሮ ወደ ሀያ ሶስት ነጥብ አምስት ሚሊዮን ማሳደጉን ለማወቅ ተችሏል። ንግድ ባንኩን በገንዘብ እጥረት ለማሽመድመድ በወለጋ ሰፋ ያለ ዘረፋ በማካሄድ ሰው በባንኩ ላይ እምነት እንዲያጣ ከተደረገው ሙከራ አንስቶ ብብድር ከሙስና ጋር በተያያዘ ከመጠን በላይ በመስጠትና ባለመመለስ ባንኩን ለማክሰር ኮላፕስ እንዲያደርግ የተደረገው ሙከራ መክሸፉን ዶክተር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት ተገኝተው ጥያቄዎችን በተቀበሉ ወቅት በሰጡት ማብራሪያ ማስረዳታችን የሚታወስ ነው። በአሁኑ ጊዜ በኢትዮጵያ ንግድ ባንክ ውስጥ አንዣቦ የነበረው የገንዘብ እጥረት ችግር ከሞላ ጎደል የተቃለለ መሆኑን የኢትዮጵያ ንግድ ባንክ አርብ የካቲት ስድስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት በይፋ በሰጠው ጋዜጣዊ መግለጫ አስታውቋል። ጠቅላይ ሚኒስትር አብይ አህመድ በዱባይ ለተሰበሰበው ከአስራ አምስት ሺህ በላይ ለሚሆኑ ኢትዮጵያውያን እጅግ ሰፋ ያለና ቀስቃሽ ንግግር ማድረጋቸውን መንግስታዊ የዜና አውታር አርብ የካቲት ስድስት ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት ምሽት ላይ ገልጸዋል። ጠቅላይ ሚኒስትሩ በተባበሩት አረብ ኤምሬትስ ቆይታቸው ስለ ሰላም በሰኔ ወር ሁለት ሺህ አስራ አንድ ዓመተ ምሕረት ስለተገደሉት ጄኔራል አሳምነው ስጌ ጭምር ጥያቄ እንደቀረበላቸው እና ለዚህም የሰጡትን ምላሽ አቅርበዋል። በዱባይም ለቤተ ክርስቲያን መስሪያ ቦታ የሚሆን ለሀገሪቱ መንግስት ማቅረባቸውም ለዚህም በጎ ምላሽ ማግኘታቸውን ጨምረው ገልጸዋል። በሀገር ውስጥ የሕግ የበላይነትን ለማስከበር የሚደረገው ጥረት የእኔ ብሔር ተነካብኝ የሚለው አመለካከት እንቅፋት እንደሆነባቸው ለዱባይ ኢትዮጵያውያን ገልጸዋል። በአማራ ክልል ሞጣ ከተማ ላይ በቅርቡ በመስጊዶች ላይ ከደረሰው ቃጠሎ ጋር በተያያዘ መልሶ ለመገንባት እንዲያስችል ከሁለት መቶ ዘጠኝ ሚሊዮን ብር በላይ መሰብሰቡን የእስልምና ጠቅላይ ምክር ቤት አስታወቀ። ገንዘቡ የተሰበሰበው ታኅሳስ አስር ቀን ሁለት ሺህ አስራ ሁለት ዓመተ ምህረት በሞጣ ከተማ የተቃጠሉ መስጊዶችንና ንብረታቸውን ለተቃጠለባቸው የገንዘብ ድጋፍ ለማድረግ በተዘጋጀ ስነስርዓት ላይ ነው። በዚህ ሰዓት ቁርአን፣ ጥንታዊ ታሪካዊ ቅርሶች፣ የኢማሞች መኖሪያ ቤቶች መቃጠላቸውም ተዘግቧል። በኦሮሚያ ደቡብ እና ሶማሌ ክልሎች የኮሌራ ወረርሽኝ እየተሰራጨ መሆኑን የደረሰን ዜና መለከተ በዚህ መምሳቢያ በሶስቱ ክልሎች ከሰባ በላይ ሰዎች ህይወታቸውን ያጡ መሆናቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። ኢንስቲትዩቱ መንግስት ለወረርሽኙ ትኩረት እንዲሰጥም ጥሪ አቅርቧል። እንደ ኢንስቲትዩቱ መግለጫ ካለፈው ሁለት ሺህ አስራ አንድ አመተ ምህረት ጀምሮ የኮሌራ ወረርሽኝ የተከሰተ ሲሆን ከስ በቀስ መስፋፋቱም ተገልጿል። በተገኘው መረጃ መሰረት በኦሮሚያ ክልል ጉጂ ዞን አዶላ ሬዲ እና አባያ ወረዳዎች፣ በደቡብ ክልል በጎፋ ዞን ደብረ ፀሐይና ዛላ ወረዳዎች፣ በጋሞ ዞን ጋራ መርታ እና ከምባ ወረዳ፣ በደቡብ ኦሞ ዞን ሰላማጎ ማሌ እና አሌ ወረዳ እንዲሁም በኮንሶ ዞን እና ጌዲዮ ዞን ወናጎ፣ በሶማሌ ክልል ደግሞ ሞያሌ ወረዳ በስፋት ወረርሽኙ እንደታየ ተገልጿል። ከዚህ በፊትም የኮሌራ ወረርሽኝ በሀገሪቱ የሚከሰት ሲሆን፣ ነገር ግን የሚጠራው ኮሌራ ተብሎ ሳይሆን አጣዳፊ ተቅማጥ እና ተውከት እየተባለ ነበር። ይህም በስፋት አተት ተብሎ ይታወቅ እንደነበር የሚታወስ ነው። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ለሁለተኛ ዙን ሕዝባዊ ስብሰባዎችን በተለያዩ የኦሮሚያ አካባቢዎች ለማካሄድ መዘጋጀቱን በይፋ አስታወቀ። ባለፈው ወር በተመሳሳይ ሁኔታ ኦፌኮ በተወሰኑ የኦሮሚያ አካባቢዎች ህዝባዊ ስብሰባዎችን ማድረጉ የሚታወስ ነው። ይህ ህዝባዊ ስብሰባ ቀኑን ያላከበረ የምርጫ ቅስቀሳ በማለት የምርጫ ቦርድ መግለጹ የሚታወቅ ነው። ቢሆንም ኦፌኮ እያደረግሁ ነው ያለው ህዝባዊ ስብሰባ እንጂ የምርጫ ቅስቀሳ አይደለም በማለት መግለጫ ማውጣቱ ይታወቃል። ምርጫ ቦርድ ፓርቲ ማስተዋወቅና የምርጫ ቅስቀሳ ማካሄድ ያለበት ከግንቦት ከአንድ ቀን በኋላ መሆን አለበት በማለት ጠንከር ያለ ማስጠንቀቂያ አውጥቷል። ፍርድ ቤቶች ባለፉት ስድስት ወራት ለዘጠና ሺህ ጉዳዮች ውሳኔ መስጠቱን ባለፈው ቅዳሜ ከዚህ ሰባት ቀን በኢንተርኮንቲኔንታል ሆቴል በተደረገ የግንዛቤ ማስጨብጨባ ስብሰባ ላይ ተነግሯል። በዚህ ውይይት ላይ ወይዘሮ መዓዛ አሸናፊ ምክትላቸው አቶ ሰለሞን አረዳ ተገኝተው ነበር። እንዲሁም ፕሮፌሰር አለማየሁ ገብረ ማርያም የዕለቱ የክብር እንግዳ ሆነው እንደተገኙ ታውቋል። ፕሮፌሰር አለማየሁ የኢትዮጵያ ዲያስፖራ ትረስት ፈንድ የቦርድ ሰብሳቢ መሆናቸው ይታወቃል። በዚህ ውይይት ላይ የአሜሪካ ሀገር የፍትህ ስርአት አወቃቀሩ ለመልካም የህግ አሰጣጥ አርአያ ሊሆን ይችላል የሚል አስተያየትም ተሰንዝሯል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.